በየሳምንቱ አንዳች የመነጋገሪያ ርዕስ የማያጣው የኢትዮጵያ ወቅታዊ ሁኔታ አሁን ደግሞ የለገጣፎ የቤት ማፍረስ ተግባርና የኦዲፓ መግለጫ የማህበራዊ መገናኛ አውታር ተጠቃሚዎችን እያነጋገረ ነው። መብራትና ኤሌክትሪክ በመንግስት ገብቶላቸው ከሁለት አስርት ዓመታት በላይ ከኖሩበት ቤታቸው በሺዎች የሚቆጠሩ የለገጣፎ ነዋሪዎች መፈናቀላቸው በርካቶችን አስቆጥቷል። ነዋሪዎቹ ቤታቸው ህገወጥ ነው ተብሎ ከመፍረሱ በፊት መሬቶቹን ሲያሻሽጡ የነበሩ ህገ ወጦች ምን ተደረጉ የሚል ጥያቄም አስነስቷል። የኦሮሞ ዲሞክራሲያዊ ፓርቲ በእንግሊዝኛ ምጻሩ ኦዲፒ በፌዴራሊዝሙ ላይ እንደማይደራደር መግለጡ የማኅበራዊ መገናኛ አውታሮች ተጨማሪ የመነጋገሪያ ርዕስም ሆኗል። የኦሮሞ ነጻነት ግንባር ትጥቅ እየፈታ ወደ ተዘጋጀለት ጊዜያዊ የጦር ሰፈር መግባቱም አወያይቷል። አብራችን ቆዩም። የሚያድግ ልጅ አይጥላህ ለገጣፎ ይላል፣ የማዳም ደመቅያ አጭር የትዊተር መልእክት። ከመልእክቱ ጋር ፎቶግራፍም ተያይዟል። የብረት ግቢ ያለው ዘመናዊ ሕንፃ ጣሪያ ላይ የቆሙ ሰዎች ይታያሉ። ግቢው በራፍ ላይ ሰዎች ተሰብስበው ጣሪያ ላይ ያሉትን ይመለከታሉ። ከእነዚህ ሰዎች በስተቀኝ አንድ ትንሽ ልጅ ጣሪያው ላይ ያሉትን ሰዎች ይመለከታል። ጣሪያው ላይ የቆሙት ጣሪያውን ለማፍረስ ነው። ሪቤስት በሚል የትዊተር ስም የቀረበ ሌላ ጽሑፍ ደግሞ ለገጣፎ ላይ የሆነው ግፍ ሲል ይንደረድራል። ከጽሑፉ ጋር ፎቶግራፍ ተያይዞበታል። ፎቶግራፉ ላይ የትምህርት ቤት የደንብ ልብስ የለበሱ ሕፃናት፣ ከፊት ከኋላ ደግሞ አዋቂዎች ተሰብስበው ይታያሉ። መልእክቱ እንዲህ ይቀጥላል። ሕፃናት ከትምህርት ቤት ሲመለሱ ተወልደው ያደጉበት ቤት በመሬት ወራሪዎች በልማት ስም ፈርሶ ጠበቃቸው። ይህ ሁሉንም የሰው ልጅ ይመለከታል። ዳግም አመኮንን በትዊተር ገጹ የቢቢሲ አማርኛ ድረ ገጽ ዘገባ ላይ ከወጣ ጽሁፍ የተወሰነውን ቀንጭቦ አቅርቧል። ሚስቴ ከወለደች ሶስት ቀኗ ነው ሲል ይንደረድራል ጽሁፉ። ከቤት ተባራ ጎዳና ሌነች ቤቱን ሲያፈርሱት፣ እባካችሁ ሚስቴ ከወለደች ሶስት ቀኗ ነው ትንሽ ታገሱኝ፣ ስል ምን አገባኝ ከኔ አልወለደች፣ ሲል አንደኛው ምላሽ ሰጠኝ እያለ ይቀጥላል። የዳግም የትዊተር መልእክት ዳግም ያያያዘው የቢቢሲ የድረገጽ ጽሑፍ አቤቱታ አቅራቢው ወደ ተለያዩ የመንግሥት አካላት ቢያቀኑም ሰሚ ማጣታቸውን ይገልጣል። አቤቱታ አቅራቢዎቹ በመቀጠል ወደ ጠቅላይ ሚኒስትር ቢሮ ቢያመሩም ጉዳያችሁን እዛው ጨርሱ፣ ጠቅላይ ሚኒስትሩ በኦሮሚያ ጉዳይ ጣልቃ አይገቡም የሚል ምላሽ እንደተሰጣቸው ለቢቢሲ ተናግሯል ይላል። ጽሑፉም ጦማሪ አቤል አበላ ባጭር ትውስታ ብቻ ነው የምንበረግገው ሊያስበረግገን የሚገባው የሚጠብቀን በደህንነት የሚያኖረን ስርዓት አለመገንባታችን ነው። ለገጣፉ የሆነውን ነገ እንረሰዋለን። አስራ ሁለት ሺህ ዜጎች ከጥቂት ጊዜ በኋላ የት እንደወደቁ የሚያስታውስ አይኖርም ሲል ጽፏል። ሜሮን ኤስ ዱሞ መልእክቷን ያሰፈረችው በእንግሊዝኛ ቋንቋ ነው። የአዲስ አበባ ምክትል ከንቲባ የትዊተር መልእክትንም አያይዛለች። ጎዳና ላይ የወደቁ ልጆችን ሰብስበው መጠለያ እንደሰጧቸው በዚያም ኩራት እንደተሰማቸው ይጠቅሳል። ከሦስት ሳምንት በፊት የተጻፈው የምክትል ከንቲባው መልእክት። ይህን የትዊተር መልእክት ያያያዘችው ሜሮን በአስር ሺዎች የሚቆጠሩ ሰዎች ከቤታቸው በመፈናቅላቸው የምክትል ከንቲባው ፌሽታ እጅግ ፈጠነ ስትል ትቀጥላለች። ከጎረቤቱ ያሉት ከንቲባ 12 ሺህ ቤቶችን እየደረመሱ ነው እያንዳንዱ ቤት አምስት ሰው ቢኖረው 60 ሺህ አዲስ ተፈናቃዮች እየመጡሎት ነው እናም የኩራት ወቅት ሳይሆን የእፍረት ነው ብላለች አውራዲስ ዲ አሰፋ ደግሞ እያንዳንዱን ቤት ለመገንባት 400 ሺህ ብር ቢያወጣስ ሲል ይጠይቃል እናም እንግዲህ የለገጣፎ ከተማ ስድስት ነጥብ ሦስት ቢሊዮን ብር ወደ አመድ ቀየረች ማለት ነው ሲል ስሌቱን አስፍሯል። ይህ ሁሉ ታዲያ እንደ ከንቲባዋ ከሆነ ለአረንጓዴ ስፍራ ተብዬ ነው ሲል ምሬቱን በጽሑፍ ገልጧል። የማኅበራዊ መገናኛ አውታር ላይ የሚንሸራሸር ጽሑፍ ቤቶቹ በለገጣፎ ለገዳዲ ከተማ አስተዳደር የፈረሱት ህገወጥ በመሆናቸው እንደሆነ ይገልጣል። ቤቶቹ ለዓመታት መብራትና ኤሌክትሪክ ገብቶላቸው አንዳንዶቹ ግብር እየከፈሉ ቆይተው ሕግ ወጥ በሚል ከማፍረስ ተጠያቂዎችን ለፍርድ ማቅረብ ይገባ ነበርም ብሏል። አብርሃም በትዊተር ጽሑፉ በለገጣፉና በዚያ አካባቢ ያለው መሬት ሲባጎ እየወጠሩ እንደ ዳቦ ሸንሽነው ሲቸበችቡ የነበሩትን የኦህዴድ አመራሮችን ተጠያቂ ሳታደርግ ሕግ ማስከበር በሚል ሰበብ እልፎችን መድረሻ ሲያጡ ለሕግ ያለ የተዛነፈ እይታ ፈጥጦ ይወጣል ብሏል። እንዴት አደርሽ እማማ ኢትዮጵያ? ሕግ እያስከበርሽ ነው አሉ። እስኪ በነካጅሽ እዛው ለገጣፎ ሲሲዲን ካድሬዎችሽን መሬት ሲያሻሽጡ የከረሙትን ባለሥልጣኖችሽን ገበሬውን እያጭበረበረ መሬቱን ሲያሻሽጥ የኖረውን ደላላሽን እንዴት አደርክ በይልኝ የከበቡሽ ጽሑፍ ነው ይህ በለገጣፎ እየሆነ ያለው አሳዛኝ ሁኔታ ነው የብሩክታይት አለማየው አጭር መልእክት ነጭ የሹራብ ቆብ ያደረጉ አይነስውር ሰውዬ እያነቡ መውደቂያ ማጣታቸውን ለሚጠይቃቸው ጋዜጠኛ ሲናገሩ የሚያሳይ የተንቀሳቃሽ ምስል አ ራ አያይዛለች። ኦዴፓ በዲሞክራሲያዊ መንገድ ስልጣን የያዘች ይመስል የንጹሐን ዜጎችን ቤት በሕገ ወጥነት ስታፈርስ ትንሽ እንኳ እፍረት አይሰማትም። ይሄ ደግሞ የአማር ቢን ያስር መልእክት ነው። ለገጣፎ ስለ ንጹሐን ዝም አልልም የሚል ሃሽታግም አለው። የለገጣፎ ጉዳይ ወደ ተባበሩት መንግስታት ዘንድ መድረሱም የማኅበራዊ መገናኛ ዘዴ መልእክቶች ይጠቁማሉ። አቤቶ ሮቤል በሚል የትዊተር ስም የቀረበው የእንግሊዘኛ መልእክት ይህንኑ ይጠቅሳል። ለገጣፎ ከሚገኘው መኖሪያቸው በግዳጅ የሚባረሩ በሺዎች የሚቆጠሩ ረዳት አልባ ኢትዮጵያውያን ካሳሰቧችሁ የተባበሩት መንግስታት በቂ የቤት አቅርቦት ልዩ መልእክተኛን ያገኙ በማለት የተባበሩት መንግስታት ድርጅት ባለሥልጣኗን የትዊተር አድራሻ አስፍሯል። ላይላኔ ፋራህ ይባላሉ። የተባበሩት መንግስታት ድርጅት ባለሥልጣኗ በለገጣፉ 12000 ቤቶች የማፍረሱ ጉዳይ ምርመራ እየተደረገበት እንደሆነ የሚገልጽ ጽሑፍ በይፋዊ የትዊተር ገጻቸው ይገኛል። አንዳንድ የማኅበራዊ መገናኛ አውታር ተጠቃሚዎች ከ20 ዓመታት በላይ የቆዩ ቤቶችን በሰባት ቀናት ማስጠንቀቂያ ማፍረሱ ከፖለቲካ ጋር የተገናኘ ነው ሲሉ ጽፏል። እሸቱ ሆማ ቄኖ በፌስቡክ ገጹ ላይ እንዲህ ሲል ይጠይቃል። ለገጣፎ ግን የራሱ የሆነ ማስተርስ ፕላን አለ ወይ? ካለው ወይንም ከነበረው ግሪን ኤሪያው ላይ 20 ዓመት ሰዎች ቤት ሰርተው ሲኖሩበት ከንቲባው የት ነበሩ? እንጠያየቅ ይላል። ሌላው በሳምንቱ አነጋጋሪው ርዕሰ ጉዳይ የኦሮሞ ዲሞክራሲያዊ ግንባር በእንግሊዝኛ ምጻሩ ኦዲፒ በፌዴራሊዝሙ ላይ እንደማይደራደር መግለጡ ነው። የፓርቲው ማዕከላዊ ኮሚቴ ጽህፈት ቤት የሕዝብ አስተያየትና ግንኙነት ኃላፊ አቶ ታዬ ደንደዓ ሕገ መንግስቱ እስካልተስተካከለና በስራ ላይ እስከሆነ ድረስ መከበር አለበት። ፌዴራሊዝም ለአገሪቱ እጅግ አስፈላጊ በመሆኑ በዚህ ድርድር የለም ሲሉ ለዲ ደብልዩ ተናግሯል። የኦሮሞ ዲሞክራሲያዊ ግንባር በፌ ፌዴራሊዝሙ እንደማይደራደር የገለጠበት ጽሁፍ ከፓርቲው አርማ ጋር በማኅበራዊ መገናኛ አውታሮች በስፋት ተሰራጭቷል። የሺህ ሐሳብ አበራ ዘለግ ባለው የፌስቡክ ጽሑፉ ህወሓትና ኦዴፓ ሁለቱም በብሔር ፌዴራሊዝሙ እንደማይደራደሩ በተመሳሳይ ሰዓት ገልጿል። በተለይ ኦዴፓ በአዲስ አበባ ጉዳይና የአፋን ኦሮሞ ቋንቋን ጉዳይ እንደሚሰራበት በፖለቲካ ቋንቋ አሳውቋል ሲል ጽፏል። ከፀሐይ በታች የማንደራደርበት ጉዳይ የለም ሲሉ የነበሩ ዛሬ ፌዴራሊዝሙ ለድርድር አይቀርብም ወደ ማለት ተቀይሯል። የተደበቀ ማንነት የሚገለጠው ቀስ በቀስ ነው። የኤፍሬም ኪዳኔ የፌስቡክ ጽሑፍ ነው። ከፌዴራል መንግስቱ ጋር መሳሪያ ተማዞ የነበረው የኦሮሞ ነጻነት ግንባር በምህፃሩ ኦነግ በአገር ሽማግሌዎች አግባቢነት ወደ ጊዜያዊ የጦር ሰፈር መግባት መጀመሩ በርካቶችን እፎያስ ብሏል። የኦሮሞ ነጻነት ግንባር ከመንግስት ጋር በደረሰው ስምምነት መሰረት ከ1000 በላይ የሰራዊት አባላትን ወደ ካምፕ ማስገባቱ ተገለጸ። ይህ ተግባር እስከ የካቲት 14 እንደሚቀጥልም ተገልጿል የሚል መልእክት በማኅበራዊ መገናኛ ዘዴዎች ተንሸራሿል። ኦነግን በተመለከተ ከተሰጡ አስተያየቶች የተወሰኑትን እናቅርብም ያላቸው መልሰው እንዲህ ይላል። ኦነግ ወደ ጫካ ሲሄደም በወተት ተሸኘ፣ ወደ ከተማ ሲመለስም በወተት ተቀበሉት። እግረ ርጥብ ይሏሃል። እንዲህ ነው መታደል ነው። ሽፍትነትም ገዳለው ሲል ጽፏል። ጥያቄ ያለኝ በማለት የሚንደረድረው ኢዮራም ጉግሳ ነው። በትዊተር ጽሑፉም ኦነግና ኦዴፓ ሲታረቁ ኦነግ ከ18 ባንኮች ዘረፈ የተባለውን ገንዘብ መልሶ ነው ወይንስ በግርግር አረሳስተውን የአገር ሀብት ከዘረፈ ወንበዴ ጋር ዝም ብሎ ለመታረቅስ ኦዴፓ ምን ስልጣን አለው? ሲል በጥያቄ ተሰናብቷል። አድማጮች የለገጣፎ ጩኸትና የኦሮሞ ዲሞክራሲያዊ ፓርቲ በሚል ርዕስ ያቀናበርንላችሁ የማኅበራዊ መገናኛ አውታር ቅኝት ዝግጅታችን በዚሁ ይደመደማል። ማንተጋፍቶት ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።